ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? እንደምን ሰንብታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሰኞ ምሽት መስከረም 23 2015 ዓ.ም የጋቢና ቤ መሰናደው ጀመረ። ከአሁን ሰዓት ጀምሮ ከእኛ ጋር ካምሽታችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። እኛ ምንድነው በዓለም ደረጃውን ግሎባሊ እየመጣ ያለ ትሬንድ አለ እኛ ብንፈልገውም ባንፈልገውም እየመጣ ያለ ትረንድ አለ። ይህንን ትረንድ እስፔሻሊ ደግሞ ለአፍሪካ ብሎም ለኢትዮጵያ ዓለም በአጠቃላይ ለሁሉም ሀገራት ላይ ላሉ ህዝቦች የሚጠቅም ነገር ነው። ምክንያቱም የተለያዩ ሶሻል ሚዲያ ፕላትፎርሞች የተፈጠሩ ነው ወይ ኮንተንቶች ሰው እዛ ላይ የተጭነው አብዛኛው ማህበረሰብ የሚያዩበት ነገሮች የተፈጠሩ ነው ያለ የሰማችሁት የስማርት ፊልም ፌስቲቫል አስተባባሪ የሆነውን ወጣት ሚካኤል ልርሳቸው ነው። በምሽቱ እንግዳችን አድርገነዋል። ስማርት ፊልሞች በስማርት ፊልሞች የተሰሩ አለም አቀፍ ፊልሞች ለእይታ አዲስ አበባ ላይ ቀርበው ነበረ። ለውድድርም ቀርበው ያሸነፉ አሉ። በዚህ ዙሪያ በምሽቱ ዘገባ ይኖረናል። ስፖርትና ሌሎች ጥንቅሮችንም አሰናድተናል። ከኛ ጋር እንድታመሹ በአክብሮት የምንጋብዛችሁ ኤደንገረሞ መሰናዶን እየመራው ኤልያስ አስማረ ነበሩ። ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎችና ከምሽቱ ዋና አዘጋጅ ቆንጀት ታዬ ጋር በመሆን ነው። አብራችሁን ሆኑ። ቀጣይ የምናልፈው ወይም ደግሞ የመጀመሪያ ዘገባችንና ቆይታችን የሚሆነው ልጅ በእድሉ አይደግ የተሰኘ በልጆች ጤና ላይ የሚያተኩር መጽሐፍ ከጻፉ እንግዳ ጋር የምናደርገው ቆይታ ነው። ኢትዮጵያ ውስጥ በየዓመቱ በሺዎች የሚቆጠሩ ህጻናት ተገቢ በሆነ ባልሆነ አስተዳደግና ና እንዲሁም ደግሞ በተለያዩ ጎጂ ልማዶች ምክንያት እስከ ሞት የሚያደርስ አደጋን ይጋፈጣሉ። ይህንን ችግር ለመቅረፍ በሚል ነው። ዶክተር ሄኖክ ዘውዴ መጽሐፉን ያሳተሙት ከሀብታም ስዩም ጋር ያደረጉት ቆይታ ቀጥሎ ይቀርባል። ዶክተር ሄኖክ ዘውዱ፣ አስቀድሜ በአድማጮች ስም በእጅጉ አመሰግናለሁ። እኔም ቪኦኤ ጋቢናዎችን አመሰግናለሁ። እንግዲህ የህፃናት ጤናና እድገትን የሚመለከት ልጅ በድሉ አይደግ የተሰኘ መጽሐፍ ከሰሞኑ ለአንባቢያን አቅርበዋል። መጽሐፉን ለመጻፍ መነሻ የሆኑ ምክንያቶች ምንድን ናቸው? መጽሐፉን እንግዲህ ለመጻፍ ያነሳፊ ነገሮች በማህበረሰባችን ውስጥ የምናያቸው አንዳንድ ችግሮች ናቸው። ማህበረሰባችን ከጥንት ጀምሮ የሚከተላቸው አንዳንድ በልጅ ላይ ያሉ የልጆችን የወደፊት ህይወት ላይ አሉታዊ ተጽዕኖ የሚያሳድሩ ነገሮችን ስመለከት በስራ ልምዴም አጋጣሚ ወላጆች ከሚያነሱልኝ ነገሮች በመነሳት ነው። እንግዲህ ልጅ በድሎ አይደግን ለመጻፍ የተነሳሳሁት በማህበረሰባችን ውስጥ ልጆችን ትልቅ ቦታ ያለመስጠት ነበረ። አሁን አሁን መልካም የሆኑ ጅምሮች አሉ። ወጣት ወላጆች ለልጆቻቸው ጤና፣ እድገት ይጨነቃሉ። ነገር ግን የድሮውን ስናስተውል ብዙ ጎጂ ተግባራት በህፃን ላይ ይፈጸሙ ነበር። ለምሳሌ አሁን የቅጣት ባህላችንን ስናይ በቀደሙት ዘመናት ልጆችን ሳማ መለብለብ፣ በርበሬ ማጠን፣ ቁንጥጫ፣ ግርፊያ የበዙ ነገሮች አሉ እንዲሁም እንጥል ማስቆረጥ ለምሳሌ ከምናያቸው ጎጂ ተግባራት ናቸው። እነዚህ እነዚህ ነገሮች በሙሉ ወላጆች ልጆቻቸውን በእውቀት ያለማሳደግ ምልክቶች ናቸው ብዬ ስላሰብኩ እንዲሁም ሕፃናት በድል ማደግ የለባቸውም፣ ወላጆች በእንክብካቤ፣ በፍቅር፣ በእውቀት ሊያሳድጓቸው ይገባል በሚል ነው። ልጅ በድሉ አይደግን ለመጻፍ የተነሳሳውት ዶክተር ሄኖክ ከህጻናት ጤናና ድገት ጋር በተያያዘ ስራ ውስጥ ለአመታት እንደ መቆየትህ የማህበረሰቡን ግንዛቤ ለመረዳት እድሉን ያገኘ ይመስለኛል። ኢትዮጵያውያን ወላጆች ሳይንሱ የሚደግፈውን የልጆች አስተዳደግ ለመተግበር ምን ያክል ርቀት በአሁኑ ሰዓት እየተራመዱ ይገኛሉ? ምን አይነት ጉዳዮቹንስ ማሻሻል አለባቸው? እንግዲህ ኢትዮጵያውያን አሁን ላይ የምናየው የአሁኑ ትውልድ ወላጅ የሆኑት ወጣቶችን ስንመለከት የተሻለ ለልጆቻቸው እንክብካቤ መስጠት የተሻለ ልጆቻቸው የሚያጋጥሟቸውን ነገሮች መረዳት እና የልጆቻቸውን የሚያስፈልጋቸውን ነገር ቀድሞ የመረዳት ነገር ይታያል። በወላጆቹ ላይ መሻሻሎች ይታያሉ፣ አጠቃላይ በህፃናት ጤና እንክብካቤ ላይ በአሁኑ ዘመን ማለት ነው። ለአንባቢያን ባደረስከው ልጅ በድሎ አይደግ በተሰኘው መጽሐፍ ላይ ያካፈልካቸውን የተወሰኑ ሀሳቦችን እስቲ እንመልከት። ምን አይነት ጉዳዮች ተካተዋል? ምን አይነት ጠቀሜታ ይሰጣሉ ብለህ ታስባለህ? እንግዲህ ልጅ በድሎ አይደግ መጽሐፍ ሲጀመር ከርዕሱ ብንነሳ ራሱ ይሄ በማህበረሰባችን ውስጥ ከዚህ በፊት የነበረ አባባል አለ። ልጅ በድሉ ይደግ የሚል አባል ነበር። እሱን ለመቃ መሰረታዊ ለውጥ እንዲመጣ በማሰብ ነው ልጅ በይደደግን የጻፍኩት እና በዚህ መጽሐፍ ላይ ብዙ የተካተቱ ነገሮች ይኖራሉ። ካየዋቸው፣ ካንኳቸው፣ ተማርኳቸው እንዲሁም በስራ ልምዴ ላይ ካጋጠሙኝ ነገሮች በመረዳት የተካተቱት በምዕራፍ በምዕራፍ ከተቀመጡት መካከል ከመጀመሪያዎቹ አንድ ሺህ ቀናት እስከ ስነ ምግብ፣ ስለ ክትባት፣ ስለ ጨቅላ ህፃናት እንክብካቤ፣ ስለ ዘመናዊ ቅጣት፣ ስለ በጎ ወላጅነት እንዲሁም አንዳንድ ህፃናት ላይ ስለሚያጋጥሙ ችግሮች ለምሳሌ እንደ ዳውን ሲንድረም እንደ ኦቲዝም የአእምሮ እድገት ውስንነት እንዲሁም ህጻናት በጨዋታ ምን ሊጠቀሙ ይችላሉ፣ ህጻናት እንዴት ተሰጧቸውን ሊያወጡ ይችላሉ የሚሉትም በሙሉ በጠቅላላ ምዕራፍ በምዕራፍ ላይ ተቀምጠው ወላጆች በቀላሉ በሚገባ ቋንቋ እንዲረዱት ተደርጎ የቀረበ መጽሐፍ ነው። እንግዲህ ከመጽሐፉ ጎን ለጎን የማህበራዊ ሚዲያ ገጽ ከፍተህም የህጻናት ጤናን የሚመለከቱ መረጃዎችን ለተከታዮች ታጋራለ። ጉዳዩ ግን ለጥቂት ተከታዮች ብቻ ሳይሆን በሺዎች ለሚቆጠሩ ወላጆች ሊዳረስ የሚገባ ይመስለኛል። መሰል የህፃናትን ህይወት መታደግ የሚችሉ መረጃዎችን በስፋት ለማዳረስ የያዝካቸው ተጨማሪ እቅዶች ይኖር ይሆን? እንግዲህ አንተ እንዳልከው በማህበራዊ ድረገጽ በፌስቡክ የልጆች ጤናና እድገት የሚል ለወላጆች መረጃ የማቀርብበት ፔጅ አለ፣ ገጽ አለኝ። እዛ ላይ እንግዲህ ውስን የሆኑ ተከታዮቼ እነዚህ መረጃዎች ይደርሷቸዋል፣ ለውጥም ያመጣሉ ብዬ አስባለሁ። ነገር ግን ለህብረተሰቡ ከማዳረስ አንፃር እዚሁ ፌስቡክ ላይ ብቻ ተወስኖ እንዳይቀር ነው በዚህ በመጽሐፍ መልኩ አሳትሜ ወደ ህብረተሰቡ ያበረከትኩት። ወደፊት ይሄ ነገር ተስፋፍቶ ብዙ ማህበረሰብ እንዲለወጥ ብዙ ወላጆች በህፃናቶቻቸው አስተዳደግ ጤና ላይ በጎ የሆነ ተጽዕኖ እንዲፈጥሩ አንዳንድ ያነጋገርኳቸው ዩኒቨርሲቲዎች አሉ። ሌሎችን መንግስት ያልሆኑ ድርጅቶች አንደኛ ይህን መጽሐፍ ተደራሽ በማድረግ በየጤና ጣቢያው በየትምህርት ቤቱ ተደራሽ እንዲሆን ማድረግ ባለፈም ደግሞ መድረኮችን በማመቻቸት ለወላጆች ግንዛቤ የሚሰጡ ነገሮችን በማብዛት በማድረግ አቅጃለሁ። ወደፊት እንግዲህ የተሻለ ሰርቼ የተሻለ የህፃናት እድገት የተሻለ የህፃናት ጤናን በኢትዮጵያ ላይ እናያለን ብዬ አስባለሁ። ዶክተር ሄኖክ ከህጻናት ጋር መዋል ህጻናትን ማከም ልዩ ደስታ እንዳለው ይነገራል። እነሱ ተጎድተው ማየት በራሱ ደግሞ የሚፈጥረው ሀዘንም ከፍ ያለ ነው። ከገጠር ሐኪም ቤቶች ብዙ ከተሟላባቸው የከተማ ሐኪም ቤቶችም ሰርተሃል። ከማትረሳቸው አጋጣሚዎች መካከል አንዱን ለአድማጮች ብታጋራል። እንግዲህ አንዱ ከማረሰው አጋጣሚ በደብረ ታቦር ሆስፒታል ከሁለት ዓመት በላይ በረዳት ፕሮፌሰርነትና በሐኪምነት በማስተማርና በሕክምና አሳልፍ ያለው እዛ ላይ ከሚያጋጥሙኝ ነገሮች እና እንደው ልቤ ውስጥ ከሚቀሩት ነገሮች ወላጆቻቸው መጠነኛ ህመም ያላቸውን ጨቅላ ህፃናት እንጥል አስቆርጠው የበዛ ደም እየፈሰሳቸውና ለኢንፌክሽን ተጋላጮ ነው፣ ህይወታቸው ያለፉ ጨቅላ ህፃናትን ሳስብ ብዙ ጊዜ ሀዘን ይሰማኛል። ማረሳቸው እነሱን ነው። ዶክተር ሄኖክ ዘውዱ በእጅጉ አመሰግናለሁ። እንግዲህ በጀመርከው ስራ ውስጥ የበርካታ ህፃናትን ህይወት እንደምታድን በርካታ ወላጆችንም የምትደግፍ አምናለሁ። ላጋርሃን ነገር ሁሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። እኔም አመሰግናለሁ። መልካም ምሽት ይሁንላችሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቬ መሰናዶ ነው። ጋቢና ቬ ከሰኞ እስከ አርብ በየቀኑ ለ30 ደቂቃ በሬዲዮ ቴሌቪዥን መሰናዶ የሚቀርብ ነው። እንዲሁም ደግሞ ቅዳሜና እሁድ ደግሞ መሰናዷችንን የምንደግም ይሆናል። ለእናንተ ይሆናሉ ያልናቸውን ከእኛ ጋር ትቆዩ ዘንድ እንጋብዛለን። ከስልኮች መዘመን ጋር ተያይዞ በስማርት ስልኮች የሚሰሩ ፊልሞች ከተለያዩ የዓለም ክፍሎች ለእይታ እየበቁ ይገኛሉ። እነዚህ ፊልሞች በፊልም ጥበብ ውስጥ ለመሳተፍ ለሚፈ C'est አቅምና የተለያዩ ጉዳዮች ተግዳሮት ለሆኑባቸው ሰዎች ሰፊ እድልም ፈጥሯል። ይህንን ዘርፍ ለማዳበር እንደ አውሮፓውያን አቆጣጠር በ2016 ዓ ምት በዋሽንግተን ዲሲ ላይ የተመሰረተው ስማርት ፊልም ፌስት የመጀመሪያ ፌስቲቫሉን ከ2017 ዓ ምት ጀምሮ ሲያካሂድ ቆይቷል። በዚህ ሂደት ውስጥም ከተለያዩ የዓለም ክፍል የመጡ ከጀማሪ እስከ ታዋቂ የፊልም ባለሙያዎች የሚሳተፉበት ሆናል። በቅርቡም ደግሞ ከአስር ቀናት በፊት ኢትዮጵያ ውስጥ ይሄው መሰናዶ ተካሂዶ ነበረ። ይህንንም በተመለከተ ያሰናዳሁት ዘገባ ቀጥሎ ይቀርባል። የመጀመሪያው ስልክ ሰዎች በተለያዩ ቦታዎች ላይ ሆነው በድምፅ መልእክት እንዲለዋወጡ ከተሰራ በኋላ ስልኮች ከመጀመሪያ ፍጥረታቸው በእጅጉ ተቀይረዋል። በተለይም ባለፉት ሁለት አስርት ዓመታት ከበይነ መረብ ልቀት ጋር ተያይዞ በእጅ ስልኮች መገበያየት፣ መተያየት፣ ፎቶና ቪዲዮ ማንሳት፣ ማህበራዊ ሚዲያዎችን መጠቀም የመሳሰሉት ነገሮች ሰዎች ከእጅ ስልካቸው ውጪ መንቀሳቀስ እንዲያዳግታቸው አድርገዋል። አሁን አሁን ታዲያ በተለይም ከካሜራዎቹ ጥራት መጨመር ጋር ተያይዞ ሰዎች ከያሉበት ሆነው የገረጿቸውን ማጋራት ብቻ ሳይሆን የሙሉ ጊዜ ፊልም መስራትም ጀምሯል። ይህን እንቅስቃሴ የሚያበረታቱ የተለያዩ ተቋማት ቢኖሩም በስማርት ስልኮች የሚሰሩ ፊልሞች የራሳቸው ፌስቲቫል ኖሯቸው በዓለም አቀፍ ገበያ ላይ መቅረብ ከጀመሩ ሰነባብተዋል። ከነዚህ ፌስቲቫሎች መካከል አንዱ የሆነው ስማርት ፊልም ፌስት እንደ አውሮፓውያን አቆጣጠር በ2016 ዓ.ም የተጀመረ ሲሆን እንደ አውሮፓውያን አቆጣጠር በ2020ና በ2021 ዓ.ም በኮቪድ-19 ወረርሽኝ ተቋርጦ አሁን በድጋሚ ተጀምሯል። ከአስር ቀናት በፊት በአዲስ አበባ አራተኛ ዓለም አቀፍ ፌስቲቫሉን አካሂዷል። ሚካኤል እርሳቸው የዚህ ትዕይንት መርሃ ግብር አስተባባሪ ነው። ስማርት ፊልም ፌስቲቫል ማለት በስማርት ስልኮች የተቀረጹ አጫጭር ፊልሞችን የሚያሳይ ወይም ሴሌብሬት የሚያደርግ ፌስቲቫል። ለምንድን ነው ይሄ ፌስቲቫል መፈጠር ያስፈለገበት ምክንያት ብለሽ የምጠይቅ ከሆነ፣ ከእንግዲህ የመጀመሪያው ስማርት ስል ከተፈጠረ ጊዜ ጀምሮ ራሱን ኢቮልቭ እያደረገ ወይም አፕዴት እያደረገ አዳዲስ ቨርዥኖች እየመጡ አዳዲስ የካሜራ ኳሊቲዎች እየመጡ ይገኛል። አሁን ባሉበት ጊዜ ደግሞ ኦልሞስት ውድ ከምንላቸው ካሜራዎች ፕሮፌሽናል የምንላቸው ካሜራዎች ባልተናነሰ ፊልሞችን ሌሎች ነገሮችን መቅረጽ ችለዋል። እና እነዚህ ነገሮች ደግሞ በሁላችንም እጅ ወይም በሁሉም ሰው ኪስ ውስጥ የሚገኙ ነገሮች ናቸው። ስልክ የሌለው በዚህ ሰዓት ማግኘት ከበድ ያለ ነገር ነው የሚሆነው። እና በዛም አልፎ ደግሞ የተለያዩ አይነት ወይም ጥራት ያላቸው ካሜራዎች የተለያየ ብራንድ ያላቸው ስልኮች አለማችን ላይ አሉ አለማችን ላይ ካሉት ሰባት ቢሊየን ህዝብ በላይ ካለው ስማርት ስልክ የሚጠቀሙ ከግማሽ በላይ የሚሆነው ስማርት ስልኮች አሏቸው እነዚህ ሰዎች በሙሉ ደግሞ በኪሳቸው አንድ ፉል የሆነ ፕሮዳክሽን ስቱዲዮን ይዘው እየዞሩ ያሉት ማለት ነው ሁሉም ሰው ደግሞ አንድ የሚናገረው ስቶሪ አለው ሁላችንም ታሪክ አለን። ሁላችንም የሆነ ታሪክን እንናገራለን ብለን እናምናለን። እና ይሄ ፕላትፎርም ወይም ይሄ ፌስቲቫል ዋና ዓላማው የሁላችንንም ታሪክ በራሳችን መናገር በምንፈልገው ልክ በጀት ሳይገድበን ሪሶርስ ሳይገድበን፣ እዛው ኪሳችን ውስጥ ስለሆነ ያለው ለእነዚህ የሚሆኑ ደግሞ ታሪክን የመናገር ጉዳይ ዲሞክራታይዝ መደረግ አለበት ለሁሉም፣ ለሁሉም ህዝብ ኢኮሊ እኩል በሆነ መልኩ መቅረብ አለበት ከሚል እሳቤ ተነስቶ በ2016 ዓ ም ዋሽንግተን ዲሲ ውስጥ ተጠንስሶ በ2017 ዓ ም የመጀመሪያውን ፌስቲቫል እዛ ዋሽንግተን ዲሲ ውስጥ ነበረ ተደርጎ የነበረው። የፊልም ጥበብ ውስጥ ለመሳተፍ እውቀትና ፍላጎት ያላቸው ሰዎች በሙሉ ክህሎታቸውን ማዳበርና ተለይተው መውጣት ይችላሉ፣ ይላል ሚካኤል የፌስቲቫሉ ትልቁ ግብም እነዚህ ፊልሞች ዓለም አቀፍ ይዘትና ተደራሽነት እንዲኖራቸው ማድረግ እንደሆነም ያስረዳል። ከ2019 ልክ ከፓንደሚኩ በፊት የነበረው ሁኔታ እንዴት ነው? ከ130 በላይ የሚሆን መንበራ የተሳተፉበት በዛ ውስጥም ከ4000 በላይ የሚሆኑ ፊልሞች ነው ለእኛ ገብተው ልን የነበሩ ወይም ስም ተደርገው የነበሩት። ማለት በዚህ ሁኔታ ውስጥ ፕሮፌሽናል ፊልም ሰሪዎች ወይም አማተር ፊልም ሰሪዎች ብለንኛ ኛ የምንከፍለው የለም ሁሉ ለሁሉም ክፍት ነው። አለም ላይ ያለ ለሁሉም ክፍት የሆነ ፌስቲቫል ነው። የእውቀት ሌቭል ወይም ቦታ ብለን የገደብ ነው ነገር የለም። ያው በኋላ የአዋርድ ሰርሞኒ ላይ ሲደርሱ የሚያሸንፉት በሚመረጡበት ሰዓት በኤክስፐርቶች ይሆናሉ። ያንን ነገር የምናደርገው የሚሆነው እንጂ ከዛ ውጭ ያለው ለሁሉም ሰው ክፍት ነው። የእድሜ ገደብ የለው የፕሮፌሽናሊዝምም ልኬት የለው ማነው ገደብም የለው። ሁሉም ሰው መስራት የቻለ በሙሉ ስቶሪ አለኝ ብለው ታሪክ አለኝ ብለው የሚያቀርቡ በሙሉ ለሁሉም ክፍት የሆነ የምንቀበለው ነው ማለት ነው። እኛ ምንድነው በዓለም ደረጃ ወይም ግሎባሊ እየመጣ ያለ ትሬንድ አለ። እኛ ብንፈልገውም ባንፈልገውም እየመጣ ያለ ትሬንድ አለ። ይህንን ትሬንድ እስፔሻሊ ደግሞ ለአፍሪካ ብሎም ለኢትዮጵያም ዓለም በአጠቃላይ ለሁሉም ሀገራት ላይ ላሉ ህዝቦች የሚጠቅም ነገር ነው። ምክንያቱም የተለያዩ ሶሻል ሚዲያ ፕላትፎርሞች የተፈጠሩ ነው፣ ወይም ኮንተንቶች ሰው እዛ ላይ የተጭነው አብዛኛው ማህበረሰብ የሚያይበት ነገሮች የተፈጠሩ ነው ያሉት። እነዚህ ነገሮች በተፈጠሩ ቁጥር ደግሞ የአንድ ሀገር ህዝብ ወይም ለምሳሌ አፍሪካ ውስጥ ያለ ከሌላ ኮንቲነንት ወይም ሌላ ሀጉር ላይ ከሚኖር ሰው ሊገናኝ የሚችለው በእነዚህ ፕላትፎርሞች ከሆነ እዚህ ላይ ደግሞ የምናገኛቸው የተለያዩ ኮንተንቶች ናቸው። የተለያዩ ቪዲዮዎች ወይም ፎቶዎችም ሊሆኑ ይችላሉ። ግን ሜሴጅ፣ ታሪክ የሚናገሩ ሀሳብ ያላቸው የሆኑ ኮንቴንቶችን ነገር የምናገኘው እና ይሄ ግሎባል ትሬንድ ላይ ያለንበት እንትን ይሄን ደግሞ አሁን በዩዘር ደረጃ አለም ላይ ሊሆን የዩቲዩብን ተጠቃሚ ኮንተንት ክሪኤተርን ብለን ብናየው በኢንስታግራምም በኩል በፌስቡክም በቲክቶክም ብናየው ሁሉም እያንዳንዱ ግለሰብ ፕሮፌሽናል ካሜራ ጠምዶ ዳይሬክተር ምሮት ካሜራማን ጋፈር ብለን ብንይዘው ይዘው ሂውጅ ነው ትልቅ ነው፣ አይደለም ይሆናል በዛን ያክል። ሁላችንም ደግሞ ያንን የሚያህል የፋይናንሻል አቅም ላይኖረን ይችላል። ያንን ነገር ልናሳልጥበት ወይ ልንሰራበት የምንችለው የፋይናንሻል አቅም አይኖረን፣ እጃችን ላይ ያለችው አንቺ አንድ ስማርት ስልክ ግን ዝችጋ ያለችው እኔንም አንችንም እንደምታገናኘናለች። በቪዲዮ ኮል ቁጭ ላይ እንደምናወረው ይሄኛውን ደግሞ እኔ የምፈልገው ታሪክ እኔ መናገር የምፈልገውን ታሪክ አጭር ፊልም ወይም በፊልምም ደረጃ ሊሆን ይችላል። በተለያዩ ኮንቴንቶች ደረጃ የምፈልገውን ታሪክ ገንቢ ቢሆኑ ጥሩ ናቸው። ኢሜጅን ስለሚገነባ የሆሊውድ የፈጠረውን ኢንፍሉንስ እንደምናውቀው ሁሉ የተቀረውን የአፍሪካ ኮንትነንትም፣ የአፍሪካ ሀጉርም ሌሎችም ሀጉራት በዚህ ይህንን የተፈጠረውን የመደላድል በመጠቀም የራሳቸውን ታሪክ ለዓለም የማስተዋወቅ አቅሙን በደንብ ያጎለብታል ብለን እናምናለን። ለዛም ነው እዚህ ውስጥ የገባ ነው። አንድ ዓለም ላይ የተፈጠረ ያለውን ግሎባል ትሬንድ አንደርስታንድ ከማድረግ፣ ሁለት ደግሞ የራስን ኢሜጅ የራስን ታሪክ በራስ ከመናገር አንጻር ያለውን ሴሌብሬት ለማድረግ በሚለው ነው። ምክንያቱም ሁሉም ያለውን ታሪክ ሁሉም ፕሮዳክሽን ስቱዲዮ ገዝቶለት ሁሉም ፕሮፌሽናል ካሜራ ኖሮለት በዛን ያህል ሌቭል አይሰራም እና አይ ዶንት ቲንክ ዓለም ላይም ያንም ያክል አቅም አለን ብዬም ስለማላስብ ማለት ነው። ይሄ የኔ የግሌ ሀሳብ ነው እና ያን ያህል የማይኖር ከሆነ፣ አንድ ሰው ግን ውስጡ የራሱ ሀሳብ ካለው ያንን ሀሳብ እንዴት አድርጎ ያቅርበው፣ እንዴት አድርጎ ይናገረው? ይሄም ደግሞ ቴክኖሎጂ ጥሩ መደላደል ፈጥሮለታል። ስማርት ፊልም ፌስቲቫል ከተለያዩ የአፍሪካ የአውሮፓና የእስያ ሀገራት የተውጣጡ ባለሙያዎች የተሳተፉበት ሲሆን ከዚህ በተጨማሪም በዘንድሮ ፊልም ላይ ተሳታፊዎች በዘሌማን ፊልም ፕሮዳክሽን አማካኝነት የፊልም ፕሮዳክሽን ስልጠና ማግኘታቸውንም ሚካኤል ይጠቅሳል። እዚህ ስናመጣው ለእኛ ሀገር ወጣቶች ፊልም ሰሪዎች የፊልም ባለሙያዎች ፌስቲቫል ከመሆኑ ያለፈ ነገር ምን አዲስ ነገር ይዘን መጣ፣ ነው ዋና ትልቁ ነገር የሚሆን ለእኛ ሀገር ወጣቶች አንድ የአክሰለሬተር ፕሮግራም ጀምረናል። ኢናጉራል ፕሮግራሙ ወይም ደግሞ የመጀመሪያው ፕሮግራሙ ነው። ሞዴሉ የቢዝነስ ስታርታፕ ሞዴል አለ ወይ ሀሳባቸውን የቢዝነስ አይዲያቸውን አምጥተው የቢዝነስ ፕሮፖዘልም ተጽፎ ምናምን የተለያዩ ኤክስፐርቶች መጥተው ሀሳባቸውን የሚያጠናክሩበት ወደ ተሟላ ቢዝነስ የሚቀየርበት የስታርታፕ ሞዴል አለ። ያንን ሞዴል በመያዝ ለክሬቲቭ ኢንዱስትሪ ደግሞ እንደዚህ አይነት መደላድል አልተፈጠረም እስከዛሬ ድረስ አይደለም፣ ለኢትዮጵያ፣ በዓለም ላይም እንደዚህ አይነት ሞዴል እስካሁን ድረስ አልተሰራበትም። ይህንን ሞዴል ለኢትዮጵያ ብሎም ለአፍሪካ ሬፕሊኬት ማድረግን ወይም ደግሞ ማባዛትን ስናስበው ብዙ ያልተነገሩ ታሪኮች አሉ አንድ ሁለተኛ ብዙ ስራ መፍጠር የሚችል ኢንዱስትሪ ነው። የክሬቲቭ ኢንዱስትሪ የምንለው ወይም የኢንተርቴንመንት ኢንዱስትሪ የምንለው ብዙ ስራ መፍጠር የሚችል ነው። ሁለት ሶስት በኢትዮጵያ ብሎም በአፍሪካ የወጣት የወጣቶች ቁጥር ትልቅ ነው፣ ወይም ብዙ ነው። ስለዚህ እነዚህን ወጣቶች በሙሉ በክሬቲቭ ኢንዱስትሪ ስራ እንስጣቸው ቢባል የሚጠይቀው ሪሶርስ፣ በጀት ትልቅ ሊሆን ይችላል። ኢሜጂንን ከማስተካከል ወጣቶች የሚፈልጉትንም ሀሳብ ከመናገር ብሎም ለራሳቸው እድል ከመፍጠር አንፃር ይህ አክሰለሬተር ፕሮግራም የመጀመሪያውን ኢትዮጵያ ላይ አዲስ አበባ ላይ በዚህ መርሃ ግብር ላይ ከተሳተፉና በዚህ ሂደት ውስጥ ፊልም ሰርተው ለእይታ ካበቁት ወጣቶች አንዷ በቲክቶክ ላይ ተጽዕኖ ፈጣሪ የሆነችው ሉና ሰለሞን ናት። ሉና ስፒሪት ኦፍ አዲስ የተሰኘ በስነልቦና ቀውስ ላይ የሚያጠነጥን ፊልም ለእይታ አቅርባለች። ስማርት ፊልም የገባሁት ያው በትርፍ ጊዜ ኮንተንት ክሬዲት አረጋለኝ የተለያዩ ሶሻል ሚዲያዎች ላይ ማለት ነው፣ ኢንስታግራም እና ቲክቶክ ላይ አጫጭር ቪዲዮዎች ምናምን በመስራት እንሰራለኝ ዩ እና ኦፖርቹኒቲ ሲመጣ ፖስት ያደረጉ ነበረ። ዘሌማኖች እንደ ስማርት ፊልም ፖስት ላይ ማይቼ ነበረ፣ እና አፕሮች አደረጉኝ፣ ኢንትረስት አለሽ ወይ እንደዚህ አጭር ፊልም ለመስራት ነው ያኔ። እኔ ዝም ዘ ኮንተንት ነው በሰራው ሶሻል ሚዲያዎች ላይ ግን ኢንትረስቱ ነበረኝ፣ ፓሽን ነበረኝ ዋይናት ብዬ ልሞክረው ብዬ ቀሮ ማለት ነው። እና የመጀመሪያ ሁለተኛ ጊዜ ነው ከነሱ ጋር ስታራሂ ፕሮጀክት እና ጥሩ ጥሩ ኦፖርቹኒቲ ስለነበር እንዲ ያልፈኝ አልፈለግኩም። ሰው ጆይን አደረግኳቸው። በስልክ መሆኑ ደግሞ ጥሩ እንትን ይሆነልኝ። ቢካዝ ብዙ ጊዜ እንደዚህ አይነት መስራት የሚያስፈልጉ ብዙ ነገሮች አሉ ምናምን፣ ሶ ኢንካሬጅንግ አይደለም። ሁሉም በስችን መሆኑ ይህ ትልቅ ፕሮዳክሽን የሚጠይቅ ነገር አይደለም፣ ቀላል ነው። እሱ በጣም ስቦኝ ነበረ። ስዚህ ለሞከሩ የገባሁኝ ከነሱ ጋር ማለት ነው። የገባሁት ከክላሱ ጀምሮ ነው ኮርት ክላስ ነበረ ለስምንት ሳምንት ያህል ከሱ ጀምሮ ከነሱ ጋር ትሬኒንግ ወሰድኩኝ። የተለያዩ ሆሊውድ ዳይሬክተርስ፣ ፕሮዲሰርስ ምናምን ነበሩ የሚያሰለጥለን ሎካልን፣ ኢንተርናሽናልን ስልጠናውን ወሰድኩኝ። ከዛ ስልጠናው ሲያልቅ ነው ኤንድ ፕሮዳክታችን መጨረሻ ላይ የሰራ ነው ፊልም ነው ለውድድሩ የገቡ ማለት ነው ስማርት ፊልም ፌስትን በቀጣዩም አፍሪካውያን ወጣቶችም በፊልም ስራዎች በማሰልጠን ና እንዲሁም ደግሞ ውድድሩን በዓለም አቀፍ ደረጃ እንዲስፋፋ ና እንዲታወቅ በማድረግ እንደሚቀጥል የፕሮግራሙ አስተባባሪ ሚካኤል እርሳቸው አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። በመቀጠል ደግሞ ከስፖርት ዘገባዎች ጋር ኬኔዲ አባተ ትናንት መስከረም 22 በለንደን በተካሄደ የማራቶን ውድድር በሴቶች አትሌት የዓለም ዘርፍ የኋላው ውድድሩን 2 ሰዓት ከ17 ደቂቃ ከ26 ሰከንድ በማጠናቀቅ አሸንፋለች። የትናንቱ ውድድር ለአትሌት የዓለም ዘርፍ ሁለተኛ የማራቶን ውድድሯ ሲሆን ያስመዘገበችው ሰዓት በለንደን ጎዳናዎች ላይ በሴቶች የተመዘገበ ሶስተኛው ፈጣን ሰዓት ነው። 10 ኪሎ ሜትሮች ሲቀሯት ተደናቅፋ ወድቃ የተነሳችው አትሌቷ ሁለት ደቂቃ ባልሞላ ጊዜ ውስጥ ዳግም መሪውን ስብስብ ተቀላቅላለች። ኋላም የመጨረሻዎቹን ጥቂት ኪሎ ሜትሮች ፍጥነቷን ጨምራ ብቻዋን በመሮጥ እርሷን በመከተል ውድድሩን በሁለተኝነት ካጠናቀቀችው ኬንያዊቷ ጆይስሊን ጄፕ ኮስኬ በ41 ሰከንዶች ቀድማ ነው ያሸነፈችው። ከድሏ በኋላ በሰጠችው አስተያየት ለዚህ ውድድር ለመዘጋጀት ጠንክሬ ሰርቻለው እናም ውድድሩን በማሸነፌ በጣም ደስተኛ ነኝ ማለቷን የዓለም አትሌቲክስ ዘግቧል። ሌላኛዋ ኢትዮጵያዊት አለሙ መገርቱ ውድድሩን በሶስተኝነት አጠናቃለች። በወንዶች ምድብ ደግሞ በለንደን ማራቶን የመጀመሪያ ተሳትፎውን ያደረገው ኬንያ ሰኛዊው አሞስኪ ፕሩቶ ሁለት ከ04 ከ39 በሆነ ሰዓት ሲያሸንፍ ኢትዮጵያዊው ልዑል ገብረስላሴ ሁለተኛ ወጥቷል። ሶስተኛ ደረጃን ይዞ ያጠናቀቀው የቤልጅየሙ በሽራብዲ ነው። ተከታዮቹን ከ4 እስከ 7 ያሉ ደረጃዎች ይዘው ያጠናቀቁት ደግሞ ኢትዮጵያውያን አትሌቶች ሲሆኑ ቀነኒሳ በቀለ ሁለት ከ05 ከ53 በመሮጥ በሶስት ዓመታት ውስጥ የግሉን ፈጣን ሰዓት አስመዝግቧል። ቀነኒሳ ማራቶንን በ40 ዓመቱ ከሁለት ሰዓት ከ6 ደቂቃ በታች ያጠናቀ ...ቀቀ በዓለም የመጀመሪያው አትሌት ስለመሆኑም የዓለም አትሌቲክስ መረጃ ያመለክታል። የ2015 ቤትኪንግ የኢትዮጵያ ፕሪምየር ሊግ አርብ እለት በተካሄዱ ሁለት ጨዋታዎች ተጀምሯል። ባለፉት ሁለት ዓመታት ሲካሄድ እንደነበረው በተመረጡ ከተሞች በመዘዋወር የሚደረገው የፕሪምየር ሊጉ ውድድር ባለፈው አርብ በባህር ዳር ስታዲየም ሰባት ሰዓት ላይ ወልቂጤ ከተማና አርባ ምንጭ ከተማ ባደረጉት ጨዋታ ነው የተጀመረው። ይህ ጨዋታ በወልቂጤ አንድ ለዜሮ አሸናፊነት የተጠናቀቀ ሲሆን በእለቱ ቀጥሎ በተካሄደ ሌላ ጨዋታ ደግሞ ባህር ዳር ከተማ ዘንድሮ ሊጉን የተቀላቀለውን ኢትዮ ኤሌክትሪክን ሁለት ለ አንድ አሸንፏል። በቀጣዩ ቀን ቅዳሜ ዕለትም እንዲሁ ሁለት ጨዋታዎች ተደርገው የአምናው ሻምፒዮን ቅዱስ ጊዮርጊስ አዲሱን አዳጊ ክለብ ኢትዮጵያ መድህንን ሰባት ለአንድ በሆነ ሰፊ ልዩነት በመርታት ጅማሮውን አሳምሯል። ድሬዳዋ ከተማና ሲዳማ ቡና ደግሞ ሁለት ለሁለት በሆነ አቻ ውጤት ተለያይተዋል። ትናንት ሐዋሳ ከተማን የገጠመው ሌላው ዘንድሮ ሊጉን የተቀላቀለው ክለብ ለገጣፎ ለገዳዲ ሁለት ለአንድ በማሸነፍ ውድድሩን በድል ጀምሯል። ለገጣፎ ለገዳዲ ሊጉን ዘንድሮ ከተቀላቀሉ ሶስት ክለቦች መካከል አመ በድል የጀመረ ብቸኛው ክለብም ሆኗል። ወላይታ ዲቻና ኢትዮጵያ ቡና ደግሞ ያለምንም ግብ በአቻ ውጤት ጨዋታቸውን አጠናቀዋል። ዛሬም ቀሪ ሁለት ጨዋታዎች የተካሄዱ ሲሆን ባህር ዳር የሊጉን የአምስት ሳምንታት መርሃ ግብር ታስተናግዳለች። በኢንዶኔዥያ አንድ ስታዲየም በተፈጠረ ግርግር ቢያንስ 125 ሰዎች መሞታቸውን የሀገሪቱ መንግስት አስታወቀ። በሀገሪቱ በሚገኝ አንድ ስታዲየም ውስጥ የተካሄደ የእግር ኳስ ጨዋታ ሲጠናቀቅ በሜዳው ላይ የተፈጠረውን ብጥብጥ ለማስቆም ፖሊስ ባደረገው ጥረት በትንሹ 125 ሰዎች መሞታቸውንና ከ320 በላይ ሰዎች መቁሰላቸውን ባለስልጣናት አስታውቀዋል። ባለፈው ቅዳሜ ከሰዓት በኋላ በአሬማና በፔርሴባያ ሱራባያ ክለቦች መካከል በኢንዶ ኢንዶኔዥያ ምስራቅ ጃቫ በሚገኘው ካንጁሩሃን ስታዲየም የተካሄደው ጨዋታ በጎብኚው ቡድን ፐርሴባያ ሱራባያ 3 ለ2 አሸናፊነት መጠናቀቁን ተከትሎ የተፈጠረው ቀውስ ፍጻሜው አስከፊ ሆኗል። ዳኛው የመጨረሻውን ፊሽካ ከነፋ በኋላ ንዴታቸውን መቆጣጠር የተሳናቸው የባለሜዳው አሬማ ክለብ ደጋፊዎች ሜዳውን ይወሩታል። ይህን ተከትሎ ከፖሊስ ጋር ግጭት መፈጠሩንና ፖሊስ ተደጋጋሚ አስለቃሽ ጭስ መተኮሱን ሮይተርስ በስፍራው ከነበሩ እማኞች ማረጋገጡን ዘ ተዘግቧል። ፖሊስ ሁኔታውን ለመቆጣጠር በሚል በተኮሰው አስለቃሽ ጭስ የተደናገጡ ደጋፊዎች በስታዲየሙ በሮች ለመውጣት ሲሯሯጡ ከፍተኛ መረጋገጥና መጨናነቅ መፈጠሩን የምስራቅ ጃቫ ፖሊስ አዛዥ ኒኮ አፊንታ ለሪፖርተሮች ተናግረዋል። በዚህም ሳቢያ ቢያንስ 125 ሰዎች ሲሞቱ በመቶዎች የሚቆጠሩ ደግሞ በተለያየ መጠን የአካል ጉዳት እንደደረሰባቸው ነው የሀገሪቱ ባለስልጣናት ያረጋገጡት። በተፈጠረው ክስተት ማዘኑን ያስታወቀው ፊፋ ፖሊስ አስለቃሽ ጭስ ክስ መጠቀም አልነበረበትም ሲል የፖሊስን እርምጃ ተችቷል። በጉዳዩ ላይ ምርመራ እየተደረገ ሲሆን ምርመራው እስኪጠናቀቅ ድረስ የእግር ኳስ ማህበሩ በአገሪቱ ከፍተኛ ሊግና ሊግ አንድ የሚካሄዱ ሁሉንም ጨዋታዎች እንዲያግድ የኢንዶኔዥያ ፕሬዝደንት ጆኮ ዊዶዶ ትዕዛዝ አስተላልፈዋል። በመጨረሻም የአፍሪካ እግር ኳስ ኮንፌዴሬሽን የ2025ቱን የአፍሪካ ዋንጫ አዘጋጅነት ከጊኒ ነጠቀ። ጊኒ እንደ ጎርጎሮሳውያኑ የ2025ቱን የአፍሪካ ዋንጫ እንድታስተናግድ የሰጣትን እድል መልሶ መንጠቁን የአፍሪካ እግር ኳስ ኮንፌዴሬሽን ካፍ አስታውቋል። አርብ እለት ወደ ኮናክሪ ተጉዘው ከጊኒ ጊዜያዊ ፕሬዝደንት ኮሎኔል ማማዲ ዱንቦያ ጋር የተወያዩት የካፍ ፕሬዝደንት ፓትሪስ ሞሴፔ ከውይይቱ በኋላ በሰጡት መግለጫ ሀገሪቱ የአህጉሪቱን ታላቅ የእግር ኳስ ውድድር በ 2025 ለማዘጋጀት ዝግጁ አይደለችም ብለዋል። ጊኒ ለውድድሩ የሚሆን ምቹ መሰረተ ልማት እንደሌላትም ነው የካፍ ፕሬዝደንት የተናገሩት። ደቡብ አፍሪካዊው የካፍ ፕሬዝደንት ሞሴፔ የ2025 የአፍሪካ ዋንጫ አዘጋጅነትን ከጊኒ የመንጠቁ ውሳኔ በሐምሌ ወር የተወሰደ መሆኑንና አሁን ባለው ሁኔታ አዳዲስ አዘጋጅ ሀገራት ሊወዳደሩ እንደሚገባ ለጊኒ የሽግግር መንግስት ሪፖርት ተደርጓል ብለዋል። በመሆኑም ካፍ የ2025 የአፍሪካ ዋንጫን ለማዘጋጀት የሚ ፈልጉ ሀገራትን እንደሚያወዳድር መግለጻቸውን የኤፍፒ ዘገባ ያመለክታል። የካፍ የአፍሪካ ዋንጫ ውድድርን የማዘጋጀት እድል ካገኘች በኋላ እድሉን ስትነጠቅ ጊኒ የመጀመሪያዋ ሀገር አይደለችም። ካሜሮን በተመሳሳይ ውድድሩን ለማዘጋጀት አልተሰናዳችም በሚል ለ2019 የተሰጣትን እድል መነጠቋ ይታወሳል። ይሁን እንጂ ሀገሪቱ ቀጣዩን የ2021 የአፍሪካ ዋንጫ አስተናግዳለች። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የጋቢና ቬ የሰኘው ምሽት መስከረም 23 2015 ዓ ም መሰናዶው እዚህ ላይ ተጠናቀቀ። አብራችሁ ስለነበራችሁ እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያምሃሪክ ላይ ለጋቢና ቬ እያላችሁ አድርሱን። የደንገረመው መሰናዶውን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ቀን ይስጥልኝ።